ወጣት ጎልማሳ፣ በዕድሜ ገፋ ያሉ በሺዎች የሚቆጠሩ የሁቲ አማጺያን የተቃውሞ ሰልፈኞች መዲና ሰንአ ጎዳና ላይ ተሰብስበዋል። ሰልፈኞቹ ባህላዊውን ሽርጥ አገልድመዋል። አንዳንዶቹም ባህላዊውን አጠር ያለ ጎራዴ መሰል ነገር ወገባቸው ላይ ታጥቀዋል። አንዳንዶች ሰፊ የየመንን ባንዲራ አንግበዋል። ሌሎች በትልልቅ ሰሌዳ ላይ የጻፉትን መፈክር ከግራ ወደ ቀኝ ያወዛውዛሉ፣ በማይክራፎን መፈክርም ያሰማሉ። አንድ ዓመት ከመንፈቅ ጀምሮ መዲና ሰንዓ በሁቲ አማጽያን እጅ ስር መውደቋ ይታወቃል። ሌሎች አንዳንድ የየመን ከተሞች በአማጽያኑ እጅ ስር መሆናቸው ቢታወቅም ገሚሱ ዳግም መንግስት በቁጥጥር ስር አውሏቸዋል። አስር የአረብ ሀገራት የተጣመሩበት ሳውዲ መራሹ የአየር ኃይል ደካማውን የየመን መንግስት በመደገፍ አማጽያኑ ወደ ሰሜናዊ የሀገሪቱ ክፍል እንዳይገቡ በመከላከል ላይ ነው። በየመን ፕሬዝዳንት አብዶራቦ ማንሱር ሀዲና በሺህ አማጽያን ደጋፊዎች መካከል የተደረሰው የተኩስ አቁም ስምምነት ግድፈት ቢኖረውም ከአንድ ሳምንት ጀምሮ ውሉ እንደጸና ይታወቃል። ዘጠኝ ሺህ የመናውያን ህይወታቸውን ያጡበት ከየመኑ የ13 ወራት ጦርነት በኋላ የየመን ተቀናቃኝ ወገኖች በሀገሪቱ ሰላም ለማስፈን ጥረት እያደረጉ ነው። የሁቲ አማጽያን ደጋፊ ሐሰን ዛይድ ያህያ እንደሚሉት ከሆነ ግን ከሰላም ጥረቱ ምንም አይጠበቅም። ለዓለምና ለየመን ህዝብ የምናስተላልፈው መልእክት የመንን ደግፉ እያለ ነው ተኩስ አቁም ስምምነቱን እናከብራለን። እነሱ ግን ያፈርሳሉ። ሐሰን ዛይድ ያህያ እነሱ ያሉት የየመን ፕሬዝዳንት አብዶራቦ ማንሶር ሀዲን የሚደግፉትን የሳውዲ ጥምር ኃይልን ማለታቸው ነው። ባለፈው የጎርጎሮሳውያኑ 2015 መጋቢት ወር ፕሬዝዳንት አብዶራቦ ማንሱር ሀዲ የመንን ለቀው መሰደዳቸው ይታወቃል። ሃዲ በተሰደዱበት በሳውዲ አረቢያ ውስጥ ቁጭ ብለው በየመን ክርነ ጠንካራ ተሰሚነት ያለው ፖለቲከኛ ለመሆን ሞክረዋል። ፕሬዝዳንቱ በቅርቡ ባደረጉት የካቢኔ ለውጥ ጠላቶቻቸውን የሁቲ አማጽያንንና የኢራን ደጋፊዎቻቸውን መቆጣጠር ይፈልጋሉ። የሁቲ አማጽያንን ከአየር የሚወጋው ሳውዲ መራሹ ጦር በኩዌት ለሚደረገው ድርድር ጥሩ ፍላጎት እንዳለው በዩኤስ አሜሪካ የየመን አምባሳደር አህመድ አዋድ ቢን ሙራክ ይገልጻሉ። ዲፕሎማቱ መሬት ላይ የሚታየው ሁኔታ ተቀይሯል ብለዋል። ሆፌ አማጽያንን በመውጋት በቅርቡ ከተካሄደውና ድል ከተገኘበት ወታደራዊ እርምጃ በኋላ የመንግስት ልኡካኑ በድርድሩ የተደረጉትን ስምምነቶች ለማክበር ዝግጆች ናቸው። አሁን ለድርድር የተመጣበት ምክንያት ምናልባት ለሳውዲ መራሹ ጥምር ጦር የየመኑ ጦርነት ብዙ ወጪን እያስከፈለው ይሆናል። በሳውዲ የሚደገፈው የየመን ጦር ሰራዊት ከወራት በፊት ኤደን ከተማና በከፊል ታኢዝ ከተማን አስመልሷል። እንዲያም ሆኖ ሰሜናዊውን የሀገሪቱ ክፍል የተቆጣጠሩትን የሁቲ አማጽያንን ማስለቀቅ ቀላል የሚሆን አይሆንም። በሌላ በኩል አማጽያኑም ቢሆኑ በጦርነት ብዙ ልምድ ያላቸው መሆኑ የማይታበል ሀቅ ነው። ባለፉት ወራት ሰሜናዊ የመንን የተቆጣጠሩት አማጽያን ደቡባዊውን የየመንን ክፍል ሲያጠቁ ተስተውሏል። ከዚህ ባሻገር አልቃኢዳ በደቡባዊ የመን በሀገሪቱ ግዙፍ የተባለውንና 600 ኪሎ ሜትር የሚሸፍነውን ወደብ ተቆጣጥሮ ይገኛል። የሁቲ አማጽያንና ተቀናቃኞቹ እየተዋጉ ባለበት ወቅት አልቃይዳ በደቡባዊ የመን ይዞታውን ሊያስፋፋ ችሏል። በኩዌት የሚደረገው የሰላም ድርድር ስኬታማ ይሁን አይሁን የሚወስነው የሁለቱ የየመን ተቀናቃኝ ቡድኖች ፍላጎት ላይ ብቻ ሳይሆን በሳውዲ አረቢያና በኢራን መንግስታት ፍላጎትም ጭምር መሆኑ ነው። እውነታው ሁለቱ መንግስታት አንዱ አንዱን በመደገፍ የየመንን የእርስ በርስ ጦርነት የውክልና ጦርነት ማድረጋቸውም እሙን ነው። ለሁቲ አማጽያን ቀረቤታ ያላቸው ሁለት የሚዲያ ባለስልጣናት እንደተናገሩት በሳውዲ አረቢያ የሚመራው ጦር የሚያደርገውን የአየር ድብደባ ሙሉ በሙሉ እስካላቆመ ለሰላም ድርድር መቀመጡ ፋይዳ የለውም ሲሉ መናገራቸው ሰኞ እለት ይፋ መሆኑ ይታወቃል።